ዛሬ የማክሰኞ ምሽት ኅዳር 30 2014 መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የሚዘልቅ ይሆናል። ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። በአራተኛ ደረጃ ደግሞ የሀገራችንን አለመረጋጋትና ሰላም የማይመኙ በአጠቃላይ ኢትዮጵያውያንም ነን ብለው ራሳቸውን የሚገሙ ኢትዮጵያውያንም ያልሆኑ ሰዎች ሁሉ እጃችሁን ከኢትዮጵያና ከህዝቧ ላይ አንሱ ብለን መልእክታችን ለማስተላለፍ ነው ይመስላል። ዩናይትድ ስቴትስ በኢትዮጵያ ላይ የያዘችው ወቅታዊ አቋም ጫና የሚፈጥር ነው ያሉ ትውልደ ኢትዮጵያውያን በትላንትናው ዕለት በዚህ በዋሽንግተን ዲሲ ዋይት ሐውስ ለፊት ሰላማዊ ሰልፍ አድርገዋል። በዚህ ዙሪያ ዘገባ አለን። በሌላ ርዕስ ደግሞ መጀመሪያ ጭንጭንታ ነበረ፣ ከዛ ግን ሆነ። ማለት በጣም ነው የሚያስፈራው። ምክንያቱም እኛንም ጨምሮ በጣም ብዙ ሺህ ህዝብ የያዘው ኢንዱስትሪ ፓርክ የሰማችኋት ወጣት ቤተልሔም መንግስቱን ነው። በሐዋሳ ኢንዱስትሪያል ፓርክ ውስጥ ተቀጥራ የምትሰራ ወጣት ናት። ኢትዮጵያ ከአጎዋ መውጣቷ በኢንዱስትሪያል ፓርኮች ውስጥ የሚሰሩ ወጣቶች ላይ ያሳደረውን ጫና የሚያስቃኝ ዘገባ ይኖረናል። ሙዚቃና ሌሎች ጥንቅሮችንም አካተናል። አብራችሁ እንድታመሹ እየጋበዝን አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማናል። አመሰግናለሁ። እደን በትናንት ነው ዕለት በዩናይትድ ስቴትስ የሚኖሩ በብዙ መቶዎች የሚቆጠሩ ትውልድ ኢትዮጵያውያን በዋይት ሀውስ ቤተ መንግስት ፊት ለፊት በመገኘት ባደረጉት ሰላማዊ ሰልፍ አሜሪካ ባለፈው አንድ አመት በጦርነት ውስጥ በቆየች ኢትዮጵያ ላይ አድርሰዋለች ያሉትን ያልተገባ ጫና አውግዘዋል። ሰልፉ በጦርነቱ ሕይወታቸውን ያጡትን ለመዘከርና ለተፈናቀሉትም እርዳታን የማሰባሰብ ዓላማ እንዳለው አስተባባሪዎች ለአሜሪካ ድምፅ ተናግረዋል። በተጨማሪም በሰልፉ ላይ የተሳተፉ አካላት የኢትዮጵያን ወቅታዊ ሁኔታ በተዛባ መንገድ ሽፋን እየሰጡ ናቸው ያሏቸውን ዓለም አቀፍ የመገናኛ ብዙሃንን ያወገዙ ሲሆን ዩናይትድ ስቴትስ በኢትዮጵያ ሰላም ይሰፍን ዘንድ ወቅታዊ አቋሟን በድጋሚ እንድታጤንም አሳስበዋል። በደቡብ ኒጀር በሚገኝ የአንደኛ ደረጃ ትምህርት ቤት ላይ በተነሳ የእሳት ቃጠሎ በያንስ አምስት ተማሪዎች መሞታቸውን የሀገሪቱ ባለስልጣናት አስታውቀዋል። ከዋና ከተማዋ ኔኦሚ 600 ኪሎ ሜትር ርቀት ላይ በሚገኘው ትምህርት ቤት በተነሳው አደጋ ሌሎች 14 ተማሪዎች ከፍተኛ ጉዳት የደረሰባቸው ሲሆን አምስቱ አሳሳቢ ሁኔታ ላይ እንደሚገኙም ተገልጸዋል። የክልሉ ትምህርት ቢሮ ኃላፊ ማማን ሀዲ እስካሁን የእሳት አደጋው መንስኤ እንደማይታወቅ የገለጹ ሲሆን በአደጋው ለሞቱት ተማሪዎች ሐዘን ለመግለጽ ለሶስት ቀናት ትምህርት ቤት መዘጋቱንም አስታውቀዋል። በምዕራብ አፍሪካዊቷ ኒጀር በትምህርት ቤት ላይ የተነሳ አደጋ ተማሪዎችን ሲገድል በዚህ ዓመት ሁለተኛው ጊዜ ሲሆን በሚያዝያ ወር ላይ በህፃናት ሙያ ውስጥ በተነሳ እሳት ሀያ ተማሪዎች መሞታቸው ይታወሳል። የአየር ንብረት ለውጥ እያስከተለ ላለው ቀውስ መፍትሄ ለማምጣት የዓለም መሪዎች በቂ ጥረት አላደረጉም ሲሉ የቀድሞ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በስኮትላንድ ግላስኮ ከተማ እየተካሄደ ባለው የአየር ንብረት ለውጥ ጉባኤ ላይ ተናግረዋል። ሁለተኛ ሳምንቱን በያዘው የዓለም አየር ንብረት ለውጥ ጉባኤ ኮፕ 26 ላይ ንግግር ያደረጉት ኦባማ አብዛኞቹ ሀገራት እንደ ኤሮፕያን አቆጣጠር በ2015 የፓሪስ የአየር ንብረት ለውጥ ጉባኤ ላይ የተደረሰውን ስምምነት ማክበር እንዳልቻሉና ዓለም የአየር ንብረት ለውጥን ለመግታት ሊደርስ በሚገባ ቦታ ላይ መገኘ ማግኘት እንዳልቻለ ተናግረዋል። ኦባማ በንግግራቸው በትሬ እንደ ቻይና ና ራሺያ ያሉ ከፍተኛ የበካይ ጋዝ አመንጭ ሀገራት በግላስኮው እየተካሄደ ያለውን ጉባኤ አለመሳተፋቸው ተስፋ አስቆራጭ ነው ያሉ ሲሆን፣ ሁለቱም ሀገራት በአየር ንብረት ዙሪያ አስቸኳይነት ላይ አለመሳተፋቸው አደገኛ ሁኔታ ነው ሲሉ ገልጸዋል። ኦባማ አክለው እንደ ዩናይትድ ስቴትስ ና አውሮፓ ያሉ የበለጸገ ኢኮኖሚ ያላቸው ሀገራት በዚህ ጉዳይ ላይ መሪ መሆን ቢኖርባቸውም ቻይና ራሺያና ና ህንድም ተመሳሳይ ኃላፊነት እንዳለባቸው አስምረዋል። ወደ ኮቪድ-19 ወሬዎች ስናልፍ አራተኛ ዙር የኮቪድ-19 ወረርሽኝ በአሰጋት ጀርመን ከስድስት ወር በፊት ሁለቱንም ዙሮች ክትባት የወሰዱ ሰዎች የማጠናከሪያ ክትባት እንዲወስዱ የጤና ባለሙያዎች እየመከሩ ነው። ሮበርት ኮች የተሰኘው የሀገሪቱ ተቋም እንዳስታውቀው በጀርመን በየዕለቱ በቫይረሱ የሚያዙ ሰዎች ቁጥር 37120 የደረሰ ሲሆን ይህም ሀገሪቱን አስቸጋሪ ሁኔታ ውስጥ እየከተታት መሆኑ ተገልጸዋል። አስቸኳይ እርምጃ ካልተወሰደ አዲስ የቤት ውስጥ መቀመጥ ክልከላ ሊታወጅ እንደሚችልም ተጠቁሟል። ጀርመን እየታየ ያለው የኮቪድ-19 ተያዦች ቁጥር መጨመርና ሞት በመላ አውሮፓም እየታየ ሲሆን የዓለም ጤና ድርጅት አህጉሩ አዲስ የወረርሽኙ ማዕከል እየሆነ መምጣቱን አስታውቋል። ይህ በእንዲህ እንዳለ በጃፓን ከአንድ ዓመት በላይ በሆነ ጊዜ ውስጥ ለመጀመሪያ ጊዜ እሁድ ዕለት በኮቪድ-19 የሞተ ሰው ሳይመዘገብ መቅረቱን የሀገሪቱ የጤና ባለሙያዎች አስታውቀዋል። የጤና ባለሙያዎች እንዳስታወቁት በጃፓን ለመጨረሻ ጊዜ በኮቪድ-19 የሞተ ሰው ያልተመዘገበው ባለፈው ዓመት ነሐሴ ወር ላይ ነበረ። ባለፉት ጥቂት ወራት ውስጥ በጃፓን የኮቪድ-19 ክትባት የወሰዱ ሰዎች ቁጥር መጨመርን ተከትሎ በኮቪድ-19 የሚያዙ ሰዎች እና በበሽታው የሚሞቱ ሰዎች ቁጥር በከፍተኛ ሁኔታ እያሽቆለቆለ ሲሆን ሰባ በመቶ የሚሆነውን ህዝብ ለመከተል ለማሰብ እቅድ ተይዟል። በዚህ ዓመት ናሀሴ ወር ላይ ዴልታ የተሰኘው በፍጥነት የሚሰራጨው የቫይረሱ ዝርያ በመዛመቱ ምክንያት የቫይረሱ ተያዦች ቁጥር ወደ 25 ሺህ አሻቅቡ የነበረ ሲሆን እስካሁን በወረርሽኙ ምክንያት 18 ሺህ ጃፓናውያን ህይወታቸውን አጥተዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቬይ ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ህዳር ሰላሳ 2014 ዓ ም ምረት መሰናዶ ይቀጥላል። ለምሽቱ ወደ ያዝናቸው ዘገባዎች እንሻገር። ኢትዮጵያ ውስጥ ከፍተኛ የሰብአዊ ጥፋት ያስከትለው በፌዴራሉ መንግስትና በትግራይ ኃይሎች መካከል የተቀሰቀሰው ጦርነት ዩናይትድ ስቴትስ ከግጭቱ መቀስቀስ ጀምሮ አቋሟን በተለያዩ ሁኔታ እንድስትገልጽ እንዲሁም ተፋላሚዎችን ወደ ድርድር ይገፋሉ ያለቻቸውን እርምጃ እንድትወስድ ሲያደርጋት ቆይቷል። ይሁንና የዩናይትድ ስቴትስ ወቅታዊ አቋምና በመውሰድ ላይ ያለቻቸው እርምጃዎች በኢትዮጵያውያን ላይ ጫና ፈጥሯል ያሉ ትውልደ ኢትዮጵያውያን በትላንትናው እለት በዚህ በዋሽንግተን ዲሲ ዋይት ሀውስ ፊት ለፊት ሰላማዊ ሰልፍ አድርገዋል። ሀብታሙ ስዩም የተወሰኑትን ቅሬታና ሀሳብ አዳምጧል። በተከታዩ ዘገባ ያጋራናል። ማለዳ ጀምረው በርከት ያሉ ትውልድ ኢትዮጵያውያን ከዋይት ሃውስ ፊት ለፊት ታድመዋል። በዚህ መገኘታቸውን ምክንያት የጠየኳቸው የሰላምና አንድነት ግብረ ኃይል ለኢትዮጵያ አባልና የሰልፉ አስተባባሪ አቶ ካሌብ አማረ ቀድሞ ያነሱት ኢትዮጵያን ለማፈራረስ ጥረት እያደረገ ነው ያሉትን የዩናይትድ ስቴትስ መንግስት ማውገዝ መሆኑን ተናግረዋል። እሱም ተከትሎ ደግሞ በሁለተኛ ደረጃ እንግዲህ በሀገራችን ውስጥ ሚደረገው ጦርነት ላለፈው አንድ ዓመት ሙሉ የሙሉ ዜጎች አሉ። ጦርነቱ ከተጀመረ ጀምሮ እነሱን በማስታወስ ና የህሊና ጸሎት ለማድረግ ነው። በሶስተኛ ደረጃ ደግሞ በዚህ በጦርነቱ ምክንያት የተጎዱ፣ የተሰደዱ ከቤት ከንብረታቸው የተፈናቀሉ አሉ። እነሱን አስመልክተን ከጎናቸው እንዳለንና ማንኛውንም እርዳታ ማህበረሰቡን አስተባብረን ለማድረግ የመጣ ነው። በአራተኛ ደረጃ ደግሞ የሀገራችንን አለመረጋጋትና ሰላም የማይመኙ በአጠቃላይ ኢትዮጵያ ሰላምን ምናን ብለው ራሳቸውን የሚገምቱ ኢትዮጵያውያን ያልሆኑ ሰዎች ሁሉ እጃችሁን ከኢትዮጵያና ከህዝቧ ላይ አንሱ ብለን መልእክታችንን ለማስተላለፍ ነው። የእውነት ላቀው በሰልፉ ላይ ካገኟቸው አስተባባሪዎች መካከል ሌላኛው ናቸው። እሳቸው ቅሬታ ካነሱባቸው ጉዳዮች አንዱ የአለም አቀፍ መገናኛ ብዙሀን አድሏዊ ነው ያሉት የዘገባ ሂደት ነው። የታወቁ አለማችን ትልልቅ ሚዲያዎች ሲኤንኤንን እና ቢቢሲን ጨምሮ ሌሎቹም እና አልጀዚራ በኢትዮጵያ ላይ ላለፉት ተወሰኑ ወራት ያስተላለፉ ያለውን ውሸት የሆነ ወይም ትክክለኛ ያልሆነ መረጃ ለመቃወም አቶ የሆነት ላቀው በአሜሪካ ድምፅ ላይም ቅሬታ አቅርበዋል። ቮይስ ኦፍ አሜሪካም በዚህ አጋጣሚ እንደ ቀድሞ ከኢትዮጵያ ህዝብና ከእውነት ጎን እንዲቆም ጥሪያችን እናደርጋለን። ምክንያቱም አሁንም ቢሆን ቮይስ ኦፍ አሜሪካም ጭምር ከሌሎቹ ሚዲያዎች ጋር ወደ ሽብርተኛው ቡድን አዘን ብሎ እየሰራ ስለሆነ ያንን በፍጹም እንቃወማለን። ቮይስ ኦፍ አሜሪካም እውነቱን እንደ ድሮ ቀድሞ ከህዝብ እንደነበረው እንደ ቀድሞ ቢዘግብ ይሻላል ብለን ልናሳስበው እንወዳለን። የቮይስ ኦፍ አሜሪካ ነገር ከተነሳ አይቀር በርከት ያሉ ሰዎች አሁን አሁን ሳገኛቸው ይህን ቅሬታ ያቀርባሉ። ነገር ግን ይሄ ይሄ ነው የሚባል ለአንደኛው ወገን ያዳላ አንደኛው ወገን ደግሞ ያሰጣት ዘገባዎችን ቀርበው መጠቀስ የሚቻሉ አሉ ወይ? አሁን ቀጥታ አልጠቅስልም ከዜና አቀራረቡና ከተለያዩ ነገሮች አንጻር በውስጥም ተጽዕኖ እንዳለ እየሰማንና እየተረዳን ነውና ያንን ነገር ቢያስተካክልና ከህዝብ ጎን ቢቆም ይሻላል። ቀሲስ አሸናፊ ድጎ አዋቂ እሳቸው የሚያገለግሉበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ሰላም ስትሰብክ መቆየቷን አስታውሰው፣ ይሁንና ከሰላም ጥሪ ጎን ለጎን ህግ ሊከበር እንደሚገባም አስታውሰዋል። እግዚአብሔር ይስጥልን። መቼም ስለ ሰላም የኢትዮጵያ ሁልጊዜ ቤተ ስትሰብክም ስትደክምም የኖረችበት ነው። ይህ ከመሆኑም በፊት አባቶቻችን እቦታው ይህ ችግር ያለበትን ቦታ ድረስ ሄደው በሽምግልናም በሃይማኖታዊም ጉዳይ በብዙ አይነት ጉዳይ ስለ ሰላም ብዙ ነገር ብለዋል። አሁንም በነበረው በጥቅምት ሲኖዶስ ላይ የቤተ ክርስቲያን አባቶቻችን በሲኖዶስ ውሳኔ ሁሉ ወደ ሰላም እንዲመጣ ጠይቋል። ካህን እንደመሆኔ መጠን ስለ ሰላም ነው። ስለ ጦርነት አልሰብክም። ነገር ግን እዚህ የመጣሁበት ትልቁ ጉዳይ ህግ ባለበት ሀገር ህግን የሚያስከብር አካል አለና ይህንን ነገር ብራባውያኑ የሚያደርጉትን ነገር እንዲያውቁሙ ሰላም በሚገባበት አይነት መንገድ ለእውነት ለሰላም የሚመጡ ከሆነ አገሪቷ የሰላም አገር ናት። ሽማዴ ያለበት ነው። ህግ ያለበት ነው። ህግ በአለም ላይ እነሱ ሳይኖሩ ኢትዮጵያ ህግ ሰርታ በህግ ስትተዳደር በሰላም ስትኖር የነበረች ለሁሉ ሰላምን ያስተማረች የሰላም ሀገር የፍቅር ሀገር የአንድነት ሀገር ናት። ኡመር ረዲ ጋዜጠኛና የፖለቲካ ተንታኝ ናቸው። የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ያለውን ሁኔታ ለማስተካከል ማድረግ ይገባዋል ካሉት መካከል የተወሰኑትን እንስማ። ቮክስ ፖፑሊ ቮክስ ጋዲ ይባላል ወይም ደግሞ የህዝብ ድምፅ የፈጣሪ ድምፅ ነው የሚባለው አገላለጽ አለ በላቲን። የህዝብን ድምፅ ማድመት ነው። የኢትዮጵያውያን ፍላጎት ማድመት ነው መቶ አስር ፕላስ ሚሊዮን ህዝብ ይሄን አሸባሪ ቡድን አንፈልግም፣ ሀገራችን ከዚህ ሽብር ቡድን ጋር እንድትቀጥል አንፈልግም ብሎ እየተናገረ ነው ያለው። ስለዚህ ህዝቡን ማድመጥ መንግስትን እንኳን ባያደምጡ፣ ከዛ ቀጥሎ ሶቨሬን የሆነ ለዋላዊ የሆነ በህዝብ የተመረጠ ይብዛም ይነስም ባለው የምርጫ ፕሮሰስ አጥጋቢ የሚሆን አይሁን የበላይ የድምፅ ብልጫ አግኝቶ ስልጣን ላይ ያለ መንግስት ህዝቡ የሚፈልገው መንግስት አለ። ይሄንን መንግስት ደግፎ ሰላም እንድትሆን ሀገሪቷ የሚፈልጉ ከሆነ ይህንን መንግስት ደግፈው ባይደግፉ እንኳን ጣልቃ መግባቱን ትተው ጫና ማድረጉን ትተው አሸባሪውን ወገን መደገፍ ትተው ይተዉ። የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ያለው ጦርነት ቆሞ ሰላፍን ዘንድ ያለውን ፍላጎት በተለያዩ መግለጫዎቹና እርምጃዎቹ ሲያሳይ ሰንብተዋል። ተፋላሚ ወገኖች ወደ ጠረጴዛ ይመጡ ዘንድ ይረዳሉ ያላቸውን ማዕቀቦችና እርምጃዎችም ወስዷል። እርምጃዎቹ በተለያዩ ወገኖች ዘንድ የተቃውሞ ምንጭ መሆናቸው ሳይዘነጋ ሚዛናዊነት ያነሰው ዘገባ እያቀረቡ ነው ተብለው ስማቸው ከተዘረዘሩት መካከል አንዱ ወደ ሆነው የዓለም አቀፉ የሲኤንኤን ጣቢያ የተቃውሞ ሰልፈኞችን ጥያቄ አንስተን ያቀረብን ሲሆን ይህ ዘገባ እስኪጠናቀር ድረስ መልስ ለማግኘት አልተቻለም። አሜሪካ ድምፅን በተመለከተ የሕዝብ ግንኙነት ክፍሉ ከዚህ በፊት በሰጠው መግለጫ ቪኦኤ ኢትዮጵያና ትግራይ ክልል ውስጥ ያለውን ሁኔታ ያለመሳሰውና በትክክል ለመዘገብ የሚቻለውን ሁሉ ያደርጋል። ግጭቱን በሚመለከት በአካባቢው የበረቱ ስሜቶች አሉ። እኛም ከሁሉም ወገኖች ደጋፊዎች ጥሪ ይደርሱናል። ዓላማችን ሚዛናዊ ዘገባዎችን ማውጣት እንደመሆኑ ቅሬታዎች ሲደርሱ ነጻ በሆነ መልኩ እናጣራለን ማለቱ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጤና ቪኤ የአዲሱ ትውልድ ድምፅ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የሬዲዮ በቴሌቪዥን መሰናዶቻችንን በቪኤ አምሃሪክ የፌስቡክ ገጽ እንዲሁም ደግሞ በኢትዮ ሳት ላይ በሳተላይት መከታተል ትችላላችሁ። ወደ ተከታዩ ዘገባ እንሻገር። የሐዋሳ ኢንዱስትሪ ፓርክ ሰራተኞች ቅሬታ ይላል። ሁለተኛው ዘገባችን ዩናይትድ ስቴትስ በምጣኔ ሀብት ልማት ላልተራመዱ የአፍሪካ ሀገራቶች ከቀረጥ ነፃ የሰጠችውን እድል ከኢትዮጵያ ላይ መልሳ ለማንሳት ያስተላለፈችውን ውሳኔ እንደገና እንድታጠኝ ነው። በሐዋሳ ኢንዱስትሪያል ፓርክ ውስጥ በመስራት ላይ የሚገኙ ሴት ሰራተኞች ጠይቀዋል። ፓርኩ የወሰደው እርምጃም በፓርኮችም በባለ ሀብቶችም ላይ ጫና የሚያሳድመው መሆኑን ገልጾ ሰራተኞቹ ተረጋግተው እንዲሰሩ አሳስቧል። የሐዋሳ ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ተጨማሪ ዘገባ ልኳል። በሐዋሳ ኢንዱስትሪ ፓርክ ባገኘችው ድል ከአነስተኛ የስራ መደብ ጀምራ የሰራች ትምህርቷን መማር በአሁኑ ወቅት ናሳ በተሰኘ ጨርቃጨርቅ ፋብሪካ በሰው ሀብት አስተዳደር ክፍል እየሰራች የምትገኘው ቤቴልሄም መንግስቱ የአጎዋ ድጋፍ መታገድ በሴቶች ላይ ጉዳት ያደርሳል ብላለች። መጀመሪያ ጭንጭንታ ነበረ። ከዛ ግን ሆነ ማለት በጣም ነው የሚያስፈራው። ምክንያቱም እኛንም ጨምሮ በጣም ብዙ ሺህ ህዝብ ነው የያዘው ኢንዱስትሪ ፓርክ። ስለዚህ ይሄ ነገር እውነት ከሆነ ማለት ይህ ነገር አገዋ ከተጣለ ማቀቡ በጣም ከባድ ነው የሚሆነው። ምክንያቱም ብዙ ቤተሰብ አስተዳደሪዎች አለን። ሴቶች፣ በጣም ብዙ ሴቶች አሉ፣ እናቶች አሉ፣ ወንዶች አሉ፣ ቤተሰብ የሚያስተዳድሩ አሉ። ይህ ሁሉ ሰው ኢንዱስትሪ ፓርክ ነች የያዘችው ብዬ ነው ማስበው። የአዋሳ ህዝብ ብቻ አይደለም መላ የኢትዮጵያ ህብረተሰብ ነው የያዘው ኢንዱስትሪ ፓርክ። ስለዚህ በአንድ ሼድ ውስጥ ከአንድ ሺህ በላይ ሰው ነው ያለው እና በእያንዳንድ ውስጥ ምን ያህል ሰው ሊኖር እንደሚችል መገመት አይከብድም። ና ሌላ የፓርኩ ሰራተኛ የሆነችው ቃል ኪዳን አስራት ደግሞ ውሳኔው ያልጠበቀችው እንደሆነ በተለይ በኢትዮጵያ የአሜሪካ አምባሳደር ፓርኩን ከጎበኙ በኋላ ተስፋ አድርጋ እንደነበረም ተናግራለች። በጣም ደንግጫ ለሆነን ለመናገር፣ ምክንያቱም ሙሉ በሙሉ ማለት ይቻላል ለአሜሪካ ነው እኛ ኤክስፖርት የምናደርገው። ቢግ ባየራችን ቲሲፒ የሚባል ባየር አለን። ለእሱ ነው እኛ ኤክስፖርት የምናደረገው ዩኤስኤ ማለት ነው። እና ደግሞ ይሄ ለሱ ኤክስፖርት ካላደረግን ምንም አይነት ገቢ የለንም። በጣም ብዙ ሰራተኞች አሉ እዚህ የሚሰሩ፣ ፕላስ ደግሞ ምንም እንትን የሌላቸው ሴቶች በአብዛኛው ሴቶች በጣም አሉ እዚህ ውስጥ የሚሰሩ። አምባሳደሯ መታ ነበረ እዚህ እና ብዙ እንትን ሰታን ነበራት። ተስፋ ሰታ ነበር ለሴቶች ሰራተኞች እንዳለ እዚህ ላለ ነው በሙሉ ተስፋ ሰጥታን ነበረ፣ ግን እዛ ከሄደች በኋላ ተቃራኒ ነው የሆነ። ቃል ክዳን የአሜሪካ መንግስት ውሳኔውን እንዳሻሽልም ጠይቃለች። በጣም የስራ እድል እዚህ ነው ያገኘ ነው ኢንዱስትሪ ፓርክ ውስጥ ነው የስራ እድል ያገኘ ነው። በጣም ብዙ ሴቶች አሉ፣ ለሴቶች እስፔሻሊ ለሴቶች የዚህ ኢንዱስትሪ ፓርክ በጣም ኦፕን ነው። ስለዚህ ይሄ ሞስትሊ የሚጎዳው ሴቶችን ነው እና ይሄ ነገር መስተካከል አለበት፣ ካልሆነ በጣም ትልቅ ቀውስ ውስጥ ነው የምንገባው። ቤተልም በበኩሏ ውሳኔውን እንደገና እንዲያጤኑት ብላለች። እምለው ማለት ማድረግ የሚችለው አካል ይ ማስተካከል ቢችሉ ብለን ነው ብዬ ነው ማስበው በኔ በኩል ምክንያቱ ይህ ለሀገራችንም ጭምር በጣም ትልቅ ቀውስ ነው። የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ ለቪኦኤ ዛሬ እንደተናገሩት አጉዋ በሀዋሳ ኢንዱስትሪ ፓርክ መዋል ንዋይ ለማፍሰስ የሚፈልጉ ባለሀብቶችን ለመሳብ የሚያግዝ እድል ከመሆኑን ባለፈ ለፓርኩ ያስገኘ የነበረውን ጥቅም አስረድቷል። ሀዋሳ ኢንዱስትሪ ፓርክም እንግዲህ አንዱ የአጉዋ ተጠቃሚ ነበር። ላለፉት አምስት አመታት በዛ መልኩ ነው ሲሄድ የነበረው። ሰው ተጠቃሚነቱ ባለሀብቶች ምርቶቻቸውን ከቀረጥ ነጻ ወደ አሜሪካ እንዲያስገቡ ነው ያም አሜሪካ ማርኬት ላይ በዋጋ አንጻር ተወዳዳሪ እንዲሆኑ ያደረጋቸዋል። ባየሮችም በዛው መልኩ ወደ አሜሪካ ምርት የመላክ ስራቸውን ያቀላጥፍላቸዋል፣ ተጠቃሚም ያደረጋቸዋል ማለት ነው። ነገር ግን አጎዋ ባለሀብትን ኢትዮጵያ ውስጥ ለማምጣት ብቸኛው መሳሪያም አይደለም። ውሳኔው ጊዜያዊ ቢሆንም አሜሪካ የወሰደችው የእርምጃ ጫና እንደሚያስድርም ተናግሯል። ባለሀብቶች ቅድም ባልኩት መልኩ ማርኬት እስኪፈልጉ የመሳሰለ የስራ እድል ፈጠራው መጓተት ኤክስፖርቱ መቀነስ የመሳሰሉ ነገሮች ከፊታችን ይመጣሉ የሚል ሃሳብ ያለኝ ያን ግን ጊዜያዊ ነው። መፍትሄዎች ሲመጡ ደግሞ ወደነበረበት ቦታ መመለስ ከዛም አልፎ ኤክስፖርቱም የስራ እድል ፈጠራውም የሚያድግበት እድሎች አሉ። መንግስትም ባለሀብቱ ማሳይመንት አለበት። ይህን ለማሻሻል በኢትዮጵያ የአሜሪካ አምባሳደር ጌታ ፓሲ ፓርኩ ድረስ መጥተው ጉብኝት ባደረጉበት ወቅት የድጋፉ መሰረዝ ማንን ሊጎዳ እንደሚችል አስረድተናቸዋል ብሏል። ከጉብኝቱ በኋላም በወቅቱ አምባሳደሯ በሰጡት አጭር ጋዜጣዊ መግለጫ ይህንን ነበር ያሉት። ከአንዳንድ በፓርኩ እየሰሩ ካሉ ሴት ሰራተኞች ጋር ተገናኝቻለው። በጣም ልቤ ተነክቷል። የጨርቃጨርቅ ኩባንያዎችንም ጎብኝቻለሁ። በተለይ የአገዋ ድጋፍ በሴቶች ሕይወት ላይ መሻሻልና አዎንታዊ አሁንታዊ ለውጥ እያመጣ መሆኑንም አውቅያለሁ። ሴቶች ስራ አላቸው። ከትንሽ እስከ ትልቅ የስራ መደብ ተመድበው ሲሰሩ ተመልክቻለሁ። በስራቸውም ደስተኛ ሆነው በማየቴ ተደስቻለሁ። ይሁን እንጂ የተባለውና የሆነው ግን ለየቅል ነው ብሏል የፓርኩ ስራ አስኪያጅ አቶ ፍጹም። መጨረሻ ላይ የነበራቸው ፊሊንግ እውነትም በአጓ ፕሪቪሌጅ የሚጠቀሙ ብዙ ገቢያቸው አነስተኛ የሆኑ ምስኪን ሰራተኞች አሉ የሚለውን መልእክት ይዘው ነው የሄዱት። እንግዲህ ከዛ በኋላ ደግሞ የመጣው ውሳኔ ሌላ ነው። በፓርኩ መዋለ ነዋይ አፍሰው እየሰሩ ያሉ ባለሀብቶች ስጋት ውስጥ መግባታቸውን ገልጧል አቶ ፍጹም። ሰራተኞች ተረጋግተው ስራቸውን እንዲሰሩ አሳስቧል። ምንጊዜም ባለሀብት አስቦ ከመጣው ላይ ሲቀነስ ይረበሻል። ምክንያቱም ከሌላ ዓለም ሌላ አፍሪካ ሀገራት ያሉ ፋክትሪዎች ያን አጉዋ ተጠቃሚነት ወስደው ማርኬት ላይ እንዳያሸንፏቸው ስጋት ይገባቸዋል። መረበሾች አሉ ሰ መረበሾቹን ግን ዞሮ ዞሮ መፍትሄ ነው የሚፈልገው። የአዋሳ ኢንዱስትሪ ፓርክ ሀምሳ ሁለት የጨርቃጨርቅ ማምረቻ ቦታዎች ወይም ሼዶች የያዘ ሲሆን ሀያ ሶስት ድርጅቶች ምርታቸውን ለዓለም ገበያ በማቅረብ ላይ መሆናቸውም ተገልጧል። ፓርኩ ሰላሳ አምስት ሺህ ሰራተኞችን ቀጥሮ እያሰራ ሲሆን ሰማንያ አምስት በመቶ የሚሆኑት ሴቶች ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳ። ጤና መደመጡን ይቀጥላል። አሁን ደግሞ የወቅቱ የጤና ርዕስ ስለሆነው ስለ ኮቪድ-19 እናንሳ። ከ84 ሚሊዮን በላይ የሚሆኑ አፍሪካውያንን ያጠቃውና እንዲሁም 217 የሚሆኑትን የገደለው የኮሮና ቫይረስን ለመዋጋት ክትባት ለመስጠት የሚያስችል ሰፊ የሆነ ስራ እየተሰራ ቢሆንም ነገር ግን ክትባቱ ቢኖርም እንኳን ለመከተብ የሚያስችል በቂ የሆነ የመርፌ ወይም ሲሪንጅ የለም ሲል የዓለም የጤና ድርጅት አስታውቋል። የሊሳ ሽላይንን ዘገባ ቀጥሎ አቀርብላቸዋል። hello በአፍሪካ የህይወት አድን ክትባት አቅርቦት እጥረት አጋጥሟል። የዓለም የጤና ድርጅት በአፍሪካ ከአንድ ነጥብ ሁለት ቢሊዮን ሰዎች ውስጥ ስድስት በመቶ የሚሆኑት ብቻ ሙሉ ለሙሉ የኮቪድ-19 ክትባት መውሰዳቸውን አርባ በመቶ የሚሆኑ የባለጸጋ ሀገራት ህዝቦች ከመከተባቸው ጋር አነጻጽሮ አስቀምጦታል። ወደ አህጉሪቱ የሚገባው የክትባት መጠንም በቀጣዩ የጎርጎሮሳውያኑ አዲስ አመት እየጨመረ እንደሚመጣ ቢጠበቅም የዓለም የጤና ድርጅት የቀጠናው ዳይሬክተር የሆኑት ማታሺዲሶሞኤቲ በአህጉሪቱ ሀገሪቱ ላይ ያለው የድሃኒት መርፌ እጥረት ሂደቱን ያስረዋል፣ ይላሉ። ከክትባት አኳያ ትልቁን ምስል ስንመለከት የህክምና መርፌዎች ትናንሽ ነገሮች ናቸው። እናም ሁላችንም እንደምናውቀው የህክምና መርፌ ከሌለን ክትባቱን መስጠት አንችልም። ስለዚህ እጅግ አሳሳቢ ርዕስ ነው። የመርፌ አቅርቦት እጥረት ሊኖር እንደሚችልም ስጋት አለ። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በኮቫክስ በኩል በዓለም ዙሪያ ክትባት እንዲዳረስ ይሰራል። ሞኤቲ የኮቪድ-19 ተከታታይ ክትባቶችን ለመከተብ የህክምና መርፌዎች እጥረት መኖሩን የተባበሩት መንግስታት ድርጅት የህጻናት ፈንድ ማስታወቁን በመግለጽ እንዲህ ይላሉ። እንደ ኬንያ፣ ሩዋንዳ እና ደቡብ አፍሪካ ያሉ ሀገራት የሚመጣላቸው ክትባት ተቋቷል። የመርፌ አቅርቦቱን ለማሻሻል ትልቅ የሆነ እርምጃ እስካልተወሰደ ድረስም አፍሪካ ቀውስ ይገጥማታል። በሌላ በኩል ሞኤቲ ግዙፉ የመድኃኒት ማምረቻ ሜሪክ በአፍ የሚወሰድ የኮቪድ-19 ጸረ ቫይረስ መድኃኒት ለማምረት መወሰኑን በማስታወቁም ደስተኛ ናቸው። ይህ ነገር ለውጥ ያመጣ ይሆን ተስፋ እናደርጋለን። በእንደዚህ አይነት አለም አቀፍ ቀውስ ውስጥ በአቅርቦት መካከል ያለውን ክፍተት እያየንም ከዚህ እጅግ ከባድ ከሆነ ወረርሽኝ በመማርና ልምድ በመውሰድ በሀገር ውስጥ እንዲመረት ብዙ የመድኃኒት አምራች ኩባንያዎችም የአሜሪካን ምሳሌ እንዲከተሉ ተስፋ እናደርጋለን። ሞኤቲ ሀገር ውስጥ የኮቪድ-19 እና ሌሎች መድኃኒቶችን ማምረት በድሀ ሀገራት ውስጥ ያለውን የአቅርቦት ኢፍትሐዊነት ለመዋጋት ያለውን ሂደት ያፈጥማል ይላሉ እሳቸው። ለክትባትም ቢሆን የተራዘመና የፍቃድ መጋራት ቢኖር መልክም ነው ባይ ናቸው። ደግሞ ለየት ያለ የፈጠራ ስራና የአካባቢ ጥበቃ ስራ እናስተዋውቃችሁ። በዓለም ላይ እየጨመር የመጣውን የካርቦን ልቀት በቀጣዮቹ ሰሳ አመታት ውስጥ በመቀነስ የአየር ንብረት ለውጥን ለመቋቋም እንዲቻል የተለያዩ የፈጠራ ስራዎች እየወጡ ይገኛሉ። ሀብታሙ ስዩም የማርያማዲ ያለውን ዘገባ እንደሚከተለው አጠናቅሮታል። በመስከረም ወር ላይ ወደ ከባቢ አየር የሚለቀቀውን ካርበን ለመቀነስ የሚሰሩ ድርጅቶች የደረሱባቸውን አበይት ምርታዎች አክብረዋል። በአይስላንድ ሁለት ድርጅቶች በቀጥታ ካርበን በመሰብሰብና በማጠራቀም ረገድ ከግዙፎቹ የሚመደብ ጣቢያ ከፍተዋል። ጃን ውርዝባቸር ክላይም ወርክ የተሰኘ ተቋም ተባባሪ መስራችና ዋና ስራ አስኪያጅ ናቸው። ቤቱ ጣቢያው ከከባቢ አየር ላይ አራት ሺህ ቶን ያክል ካርቦን ዳይኦክሳይድ ወይም የተቃጠለ አየር የመሰብሰብ አቅም አለው። ይሄ እጅግ አስገራሚ ብቃት ነው። ይህን የተሰበሰበ ካርቦን ዳይኦክሳይድ ካርብ ፊክ ከተሰኘው ተቋም ለመጡ አጋሮቻችን ከመሬት በታች ያሰራጩት ዘንድ እናስረክባቸዋለን። በዚህም ሂደት ከባዘልት አለት ጋር በመዳበል የማዕድን ይዘት ያዳብራል፣ ወደ ድንጋይነት ይቀየራል። ፊውዥን ተብሎ የሚጠራው እንደ ቀጥተኛ የካርቦን መሰብሰብ ተግባር ሁሉ በማደግ ላይ ያለ ሌላ አማራጭ ኃይል ነው። ፊውዥን ከካርቦን ነፃ የሆነ የኃይል ምንጭ ነው። ፀሐይ ኃይሏን ከምታገኝበት መስተጋበር ጋር ተመሳሳይነት አለው። በፈረንሳይ በጣም ግዙፉን ማግኔት ያካተተ የፊውዥን ሙከራ በዓለም አቀፍ የቴርሞ ኒውክሌር ማብለያ ተከናውነዋል። ይህም ካለ ሬዲዮ አክቲቭ ጨረር የኤሌክትሪክ ኃይል ለማምረት ትልቅ እርምጃ መሆኑን ተቋም ተናግረዋል። ላባን ኮብሌንዝ በምህፃሩ አይቲኢአር ተብሎ የሚጠራው የዚህ ድርጅት ቃል አቀባይ ናቸው። ኢተርን ለመገንባት 20 ቢሊዮን ዩሮ ገደማ እንደሚያስወጣ ይጠበቃል። በአሁኑ ሰዓት የአውሮፓ አህጉር በየቀኑ አንድ ቢሊዮን ዩሮ የሚያስወጣ ነዳጅ ከሌሎች አገራት እያስገባ ይገኛል። አገራቱ እየከፈሉ የሚገኙት የአመቱን ነው። በመሰረታዊነት የሶስት ሳምንት ክፍያ ልንለው እንችላለን። ሀገራቱ እየከፈሉ የሚገኙት የአመቱን ነው። በመሰረታዊነት የሶስት ሳምንት ክፍያ ልንለው እንችላለን። አለም አቀፉ የኃይል ተቋም በ2050 የጎርጎሳውያኑ ዘመን የካርበን ልቀትን ዜሮ ለማድረግ መንግስታት የገቡት ቃል ኪዳን ላይሳካ እንደሚችል በአመቱ መጀመሪያ ላይ አስጠንቅቋል። ላውራ ዲያዝ የካምብሪጅ ዩኒቨርሲቲ ባልደረባ ናቸው። ንጹህ የኤሌክትሪክ ኃይል ከሌለን የሚለቀቀውን ጋዝ መቀነስ አንችልም። ስለሆነም የመጀመሪያው እርምጃ የሚሆነው የኃይል ዘርፉን ከካርበን ማላቀቅ ነው። የላቀ የኃይል አቅምን የሚያጎናጽፉ ታዳሽ ኃይሎች፣ የኃይል ማጠራቀሚያዎችና ሌሎች ቴክኖሎጂዎች በእጅጉ አስፈላጊ ይሆናሉ እንደማለት ነው። በኢምፔሪያል ኮሌጅ ኦፍ ለንደን ግራንታን የአየር ንብረት ለውጥ ተቋም ውስጥ በከፍተኛ ተመራማሪነት የሚሰሩት አጃይ ጋምቢር ሁለት የኃይል ምንጮች የላቀ ምርታ እያሳዩ እንደሆነ አመላክተዋል። የፀሐይ ኃይልን ወደ ኤሌክትሪክ ቀያሪ ጣቢያና የነፋስ ማዳወሪያ ወይም ተርባይን። እነዚህ በአሁኑ ሰዓት በፍጥነት ወደ ኃይል ስርዓቱ እየሰረጹ ይገኛሉ። ዋጋቸውም በፍጥነት እየወረደ ይገኛል። ስለሆነም ከዝቅተኛ አካልን ጋር በተገናኘ ተስፋ የሚጣልበት ባቸው እንደሆኑ እያስመሰከሩ ነው። ኃይል ለረጅም ጊዜ ከማጠራቀም ጋር በተያያዘ ግን አሁንም ተግዳሮቶች አሉ። ለውራ ዲያዝ በድጋሚ፣ ለምሳሌ የሊቲየም ባትሪዎችን በተመለከተ ትልቅ እመርታ አሳይተናል። ከአስር ዓመታት በተሻገረው ጊዜ ውስጥ በኤሌክትሪክ መኪኖች ገበያ ምክንያት የሊቲየም ዋጋ በ80ና በ85 በመቶ ገደማ ቀንሷል። አጃይ ጋንቢርም የሚያክሉት አላቸው። አገራት በክረምት ወራት የሚያስፈልጋቸውን ኤሌክትሪሲቲ ለማጠራቀም የሚችሉ በዋጋቸውም ሆነ በግዝፈታቸው በቂ የሆኑ ባትሪዎችን ማግኘት አይቻልም። በዚያ ላይ ደግሞ ለረዥም ጊዜ የሚቆይ የኃይል ቋትንም ታሳቢ ማድረግ ያስፈልጋል። ይህንን ውሃን መሰረት ባደረገ ነው ኃይል ላይ እናያለን። ሌሎች የተፈጠሩ ወይንም እየተሰሩ ያሉ ቴክኖሎጂዎችም አሉን። ከኃይል ማቆር ጋር በተገናኘ ትልቅ ሚና የሚኖረው ሃይድሮጅን ነው። የ የ2021 የአየር ንብረት ለውጥ ኮንፈረንስ በዚህ በጎረጎዞያኑ ህዳር ወር በግላስኮ ስኮትላንድ በመድረግ ላይ ይገኛል። የጋቢና ቬሬ አድማጭ ተመልካቾች የማክሰኞ ምሽት ህዳር 30 2014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። በጀመርነው በፋንታው ሸዋንቆጮ ዘፈን እንድትዝናኑ እየጋበዝን የምንሰናበታችሁ ኤደን ገረመው በመስተንግደው፣ ንጉሡ ታምሬ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን ነው። አብራችሁን ስለነበራችሁን እናመሰግናለን። ደናደሩ